ጤናና አካባቢ። ከአንድ ዓመት ተመንፈቅ በፊት በምዕራብ አፍሪቃ ሶስት ሀገራትን ቀስ በቀስ ሲያዳረስ በቀላሉ የሚገታና በአጭሩ የሚቀጭ ተደርጎ ነበር የታሰበው የኢቦላ ተህዋሲ ወረርሽኝ ግን ጊኒን መግቢያው ያደርግ እንጂ ሴራሊዮን፣ ላይቤሪያን አዳርሶ ወደ ናይጄሪያና ሴኔጋል ለአጭር ጊዜም ቢሆን ጎራ አለ። በዚያም አልተገታም። ስፔን ዩናይትድ ስቴትስ ማሊ ከዚያም ታላቋ ብሪታንያ እና ጣሊያንንም ጎበኘ። ሊጠፋ ነው እየተባለ ሲጠበቅ መጀመሪያ በተከሰተባቸው ሀገራት አሁን ዳግም ብቅ ብቅ ማለት ጀምሯል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። እስካሁን ከ11 ሺ በላይ ሰዎችን ሕይወት ቀጥፏል። ከ27 ሺ የሚልቁም በኤቦላ ተዋሲ መያዛቸው ተመዝግቧል። አሁንም ግን ለዚህ በሽታ መከላከያ መድኃኒት የመገኘቱ ነገር ከጥያቄ አልዘለለም። ለምን የዘርፉ ባለሙያዎች የሚሉትን ላፍታ ለመቃኘት አብረን እንቆይ። የሕክምና ተመራማሪዎች ጊዜ ወስደው የሚያጠኗቸው የተለያዩ የሕክምና ስልቶች መኖራቸው የነበረና ያለ ነው። ጥናቱ ግን በገዳይነታቸው ስማቸው ሲነሳ ለሚያረደው የበሽታ አይነቶች በቶሎ መፍትሄ መፈለጉ ላይ ጊዜ ወስዳል። ሲወስድም እየታየ ነው። የኤችአይቪ ተዋሲ ቀስ በቀስ የያዘውን ግለሰብ አካል እያዳከመና እያዳቀቀ ለሌላ በሽታ አሳልፎ እየሰጠም በሺ ብቻ ሳይገታ የሚሊዮኖችን ህይወት ያለ ገላጋይ ነጥቋል። ህዝብ የበዛባት የምትመስለው ዓለም ሰዎች በሰበብ አስባቡ እንዲያልፉላት ትሻ ይመስል ለገዳዩ በሽታ አፋጣኝ ምላሽ ለመስጠት ስታዘግም ከሁለት አስርት ዓመታት በላይ ያስቆጥራለች። ካንሰር ዛሬም እንቆቅልሽ ሆኖ፣ ግን ደግሞ ለሕክምናው የሚረዳ መፍትሄ ፍለጋው ሳያባራ ቀጥሏል። ከአንድ ዓመት ተመንፈቅ በፊት መጀመሪያ ወደ ጊኒ የገጠር መንደር ጎራ ማለቱ የተነገረለት የኤቦላ ተዋሲ ሰዎቹ ባላቸው የአኗኗር ይትበሃል ማለትም በእጅ ላይ መሸፈኛ ፕላስቲክ ወይም ጓንት ሳያደርጉ አስክሬን አጥቦ የመገነዝና የታመመን እየነካኩ የማስታመም ባህል ምክንያት እንደ ዋዛ መዛመቱ ነው የሚነገረው። እናም አንድ ሁለት ሳይሆን ሀምሳ መቶውን በየቀዬው ገደለ። ከመንደር ወደ ሀገር ብሎም ወደ ጎረቤት ሀገራትም ዘለቀና ዘረ አዳምን ይፈጀው ገባ። አንድ ወር ሁለት ወር ሶስት እያለ ከራረመና የዓለም የጤና ድርጅት አሳሳቢ የጤና እክል መከሰቱን ዘግይቶም ቢሆን ላለማሳወቀ በሽታው የተደራጀ የጤና መሰረተ ልማት የሌለባቸውን የሴራሊዮን ጊኒና ላይቤሪያ ዜጎችን ብቻ ሳይሆን በኢቦላ ታዋሴ የተጎዱትን ወገኖች በሕክምና ሙያቸው ለመርዳት እዛ የተገኙትን በጎ ፈቃደኞችንም ደፈረ። ከታማሚዎቹ መጤዎች ከጥቂት እድለቢሶች በቀር ሁሉም ድነው ከበሽተኛ አልጋቸው ተነሱ። በምዕራብ አፍሪቃ የኢቦላ ተጠቂ ሀገራት ዜጎችና ሐኪሞቻቸው ግን ካልተለመደው ምህረት አልባ ወረርሽኝ ጋር የሞት ሽረት ፍልሚያውን በነሲብ ቀጠሉ። በሽታው ትኩረት ማግኘቱ አንድ ነገር ሆኖ በየመገናኛ ብዙሃኑ ብዙ ተባለለት። የተለያዩ የመድኃኒት ኩባንያዎችም መፍትሄ እንዲያመጡ ተወተወቱ። ጊዜ ወሰደ። ይህም ትችት አስከተለ። ጉዳዩን ከሚከታተሉት መካከል ብሪታንያ ውስጥ የኢቦላ ወረርሽኝ ምላሽ ሰጪ ተቋምን የሚመሩት ሳይንቲስት ፕሮፌሰር አድሪያን ሂል አራቱ ታላላቅ የመድኃኒት አምራች ኩባንያዎች ለኤቦላ መከላከያ ክትባት ማዘጋጀት ያቃታቸው የማይቻል ሆኖ ሳይሆን መድኃኒቱ ቢዘጋጅ ገበያ የለውም በሚል ስጋት ነው በማለት ክፉኛ ተችተዋል። ምዕራብ አፍሪካ ውስጥ ኤቦላ ገና ሁለት ሺ ሰዎችን እንደገደለ ግላስኮ ስሚዝ ክላይን፣ ሳኖፊ፣ ሜርክ ና ፊዘር የተባሉት አራት ታዋቂ የመድኃኒት አምራች ኩባንያዎች መከላከያ ክትባቱን አምርተው ቢሆን ኖሮ እንዲህ ተስፋፍቶ የበርካቶችን ህይወት ባላጠፋ፣ ብዙዎችንም ባልያዘ ነበር ሲሉም ፕሮፌሰሩ የወቀሱት ከዓመት በፊት ነበር። የኤቦላ ተዋሲ ክፉኛ ከጎዳቸው ሶስት የአፍሪካ ሀገራት ሊጠፋ የመቃረቡ ዜና ተነግሮ ሳይበርድም ዳግም ከኤቦላ ተዋሲ ነጻ በተባሉት ሀገራት መከሰቱ ስጋቱን ከፍ አድርጎታል። ከዚህ ቀደም ኤቦላ ይከሰትባቸው ከነበሩት ዴሞክራቲክ ሪፐብሊክ ኮንጎ ሱዳን እና ዩጋንዳ ቶሎ መጥፋቱ የተለመደ ነበር። አሁን ግን ከዓመት ከስምንት ወር በላይ ሴራሊዮን፣ ላይቤሪያና ጊኒን ፋታ አልሰጥ ማለቱ እንቆቅልሽነቱን ከፍ አድርጎታል። ሰሞኑን ሴራሊዮን ውስጥ አንድ ኗሪ ከዋና ከተማ ፍሪታውን የሙስሊሞችን የጾም ወቅት ፍጻሜ በዓል ለማክበር ዘመዶቹ ወደሚገኙበት የገጠር መንደር ይገባል። ትኩሳት ስለጠናበት ሐኪም ቤት ቢገባም የኤቦላ ጥርጣሬ ሲኖር የሕክምና ባለሙያዎቹ የሚያደርጉት የስልክ ጥሪ አልተሰማም ነበር። እናም ሳይገመት ሰውየው በበሽታው ሕይወቱ አለፈ። በቀጣይ ሁለት ቤተ ዘመዶቹ ታመሙ። ያኔ በአካባቢው ጥርጣሬው ከፍ አለ። እንደተገመተውም ኤቦላ መሆኑ ተረጋገጠ። ቀደም ሲልም አምስት መቶ ሰዎች ተህዋሲው ሳይነካቸው አይቀርም በሚል ጥርጣሬ ክትትል እየተደረገላቸው እንደሆነ ተሰምቷል። አንድ ሰው በኤቦላ ተህዋሲ ከተያዘ ከሁለት እስከ 21 ቀናት ድረስ የህመም ምልክቱ ይታይበታል። የኤቦላ ተህዋሲ እንደ አዲስ በማስጋቱም የአሜሪካን የበሽታ መከላከያ እና መቆጣጠሪያ ማዕከል ዳይሬክተር ዶክተር ቶም ፍሪደን በሴራሊዮን የጤና ስርዓት ላይ ለመመካከር እዚያው ይገኛሉ። የተዋሲው ተዳፍኖ ማገርሸት በጤና አገልግሎቱ ላይ መሰራት የሚገባቸው መሻሻሎች መኖራቸውን ያመለክታል ነው የተባለው። ምንም እንኳን የኤቦላ ተዋሲ ስጋትነት በምዕራብ አፍሪካ ገና ባያከትምም፣ ጊኒ ውስጥ ለሙከራ የቀረበ የመከላከያ ክትባት ሙሉ በሙሉ ስኬታማ ነው እየተባለ ነው። በአንድ ሳምንት ጊዜ ውስጥም ከ7600 በላይ ሰው መከላከያ ክትባቱን ተከትቦ ፍንጭ መታየቱን ላንሰንት የተሰኘው የህክምና መረጃ መጽሔት ይፋ አድርጎታል የአለም የጤና ድርጅትም ባለፈው ሳምንት አርብ ክትባቱም በጣም ተስፋ ሰጭ ነው ሲል አድንቆታል የአለም የጤና ድርጅት ምክትል ዳይሬክተር ዶክተር ማሪ ፖል ኪኒ ስለ ክትባቱና ሙከራው እንዲህ ነው ያሉት እስካሁን ያሉት መረጃዎች ክትባቱን ከወሰዱት ከ214 ሰዎች መካከል አንዳቸውም የኢቦላ ተዋሴ የሚያስከትለው ህመም አልታየባቸውም። ስለዚህ ይህን ስልት ተጠቅመን ሙከራውን በመቀጠል ወጣቶች ሁሉ እንዲከተቡ በማድረግ ኢቦላን ለመግታት የሚታገለውን ቡድን በመርዳት ጊኒ ውስጥ የኤቦላ ስርጭትን ወደ ዜሮ እናወርዳለን ብለን ተስፋ እናደርጋለን። በርን ዩኒቨርስቲ የሚገኙ ተመራማሪዎች እንደገለጹት ከሆነ በሙከራ ክትባቱ የታየው ውጤት ተህዋሲው ከአንድ ሰው ወደ ሌላው እንዳይዛመት ማድረግ ነው። መከላከያ ክትባቱን የወሰዱት ሰዎችም አስር ቀናት ተጠብቀው በተደረገው ምርመራ ተህዋሲው እንዳልተዛመተ ተረጋግጧል። ክትባቱን ለማምረት ዳተኝነት በመታየቱ ግን የዓለም የጤና ድርጅት ኃላፊነቱን ወስዶ ዶክተሮች፣ ለጋሾችንና ተመራማሪዎችን አስተባብሮ ከዚህ ውጤት ለመድረስ መቻሉ ነው የተነገረው። የኖርዌይ እና የካናዳ መንግስትም ለዚህ ከፍተኛ አስተዋጽኦ ማድረጋቸው ተመዝግቧል። ሜርክ የተሰኘው የመድኃኒት ኩባንያ ያዘጋጀው ይኸው የክትባት ሙከራ እውን እንዲሆንም ድንበር የለሽ የሐኪሞች ቡድን ትልቅ ሚና ተጫውቷል። ይህ የሐኪሞች ስብስብ ወረርሽኙ ጊኒ፣ ሴራሊዮንና ላይቤሪያን ባስጨነቀበት ወቅት የበጎ ፈቃድ ባልደረቦቹን አሰማርቶ የማይረሳ ሙያዊ ኃላፊነቱን ተወጥቷል። የጀርመን የሕክምና ባለሙያዎች ድርሻም ቀላል አልነበረም። አሁንም ሴራሊዮን ውስጥ የሚገኘው ኒኮላስ አሾፍ ለአፕል ጀርመን የተሰኘው ማህበር ባልደረባ ነው። በቪተን ሄርዴክ ዩኒቨርሲቲ የሕክምና ትምህርት ተማሪው አሾፍ በአንድ ወቅት ስለ በሽታው ብዙ ሲወራ ቆይቶ አሁን ችላ መባሉ ኤቦላ ፈጽሞ የጠፋና የሚጎዳው የሌለ አስመስሎታል ይላል። በኢቦላ ተዋሲ የተጠቁ ሰዎች እንዳሉ እንሰማለን። የሚያሳዝነው ነገር ግን በጀርመንና በአውሮጳ የሚገኙ የመገናኛ አውታሮቻችን እንደ ቀድሞው ትኩረት ሰጥተው ሲዘግቡበት አይታይም። ምናልባትም በኢቦላ የተያዘ ሰው ከእንግዲህ በጀርመን በዩናይትድ ስቴትስ ወይንም ደግሞ በአጠቃላይ በአውሮጳ ስለሌለ ይሆናል። ብቻ ያ መሆኑ ያሳዝናል። በእርግጥም ስለ ኤቦላ በሚያወጧቸው ዘገባዎች ገጾቻቸውን ያጣብቡ የነበሩ ጋዜጦችና መጽሔቶችም ክትባቱ ተገኘ የሚለውን መረጃ ለማውጣት ከመፋጠናቸው ውጪ ችላ ብለውት ሰንብተዋል ማለት ይቻላል። ግን ደግሞ የምዕራብ አፍሪካዎቹን ድሀ ሀገራት የጤና መሰረተ ልማት ደካማነት በማሳየት ዓለም አቀፍ የገንዘብ እርዳታ እንዲሰባሰብ ያደረጉት ቅስቀሳ ትልቅ ቦታ የሚሰጠው ነው። ያም ሆኖ በኤቦላ የተጎዱትን የጊኒ ሴራሊዮንና ላይቤሪያን የጤና መሰረተ ልማትና አገልግሎት ደረጃውን ከፍ ለማድረግና ኢኮኖሚያቸውን ለመደገፍ የተጠየቀው ዓለም አቀፍ የገንዘብ እርዳታ ከታሰበው ጊዜ ዘግቷል። ለኤቦላ ታዋሲ መከላከያ የሚሆን መድኃኒት ለማግኘት እስከ ዛሬ ያልተቻለው፣ አንዳንድ መረጃዎች እንደሚያመለክቱት ትላልቆቹ የመድኃኒት አምራች ኩባንያዎች ለእሱ የሚሆን ገበያ አይኖርም ከሚለው ስጋታቸው የመነጨ እንደሆነ ነው። ሰሞኑን የተካሄደው የሙከራ ክትባት ያሳየው ውጤት ዘላቂ ከሆነም በጥቂት ወራት ውስጥ ብዙዎችን በኤቦላ ከመያዝ ያተርፋል ተብሎ ይታሰባል። አድማጮች፣ ለዕለቱ ያልነውን በዚሁ እናብቃ። አስተያየት ጥቆማችሁን በደብዳቤ በኢሜይል እንዲሁም በኤስኤምኤስ ልትልኩልን፣ በፌስቡክ ገጻችን ላይም ልትወያዩበት ትችላላችሁ። ሸዋዬ ለገሰ ነኝ። ሰላም ሁኑ።